ሀያ አምስት ሺህ ሰራዊት የሚኖረው የአፍሪካ ተጠባባቂ ተወርዋሪ ጦር በጥቂት ወራት ውስጥ ለግዳጅ ዝግጁ እንደሚሆን ተገልጿል። ይህ ተጠባባቂ ጦር አፍሪካ የውጭ ጣልቃ ገብ ጦር ላይ የመመርኮዟን ነገር ለመቀነስና አስፈላጊ ሆኖ ሲገኝም ጊዜ ሳይባክን ፈጥኖ ለመወርወር የሚችል ኃይል ለማዘጋጀት የታሰበ መሆኑ ተገልጿል። ይሁን እንጂ ወደ ተግባር መግባቱ የመናገሩን ያህል ቀላል አይደለም እየተባለ ነው። በአኒታ ፓውል የጆሃንስበርግ ዘገባ መሰረት፣ ለመሆኑ አፍሪካ ለምን ይሆን እንደተጠራ የሚወረወር ዝግጁ ሆኖ የሚጠባበቅ ኃይል ያስፈለጋት? ለደቡብ አፍሪካው የባህር ኃይል ባልደረባ ካፕቴን ያኩ ቲኔሴን መልሱ አጭር ነው። ማዕከላዊ አፍሪካ ሪፐብሊክ፣ ማሊ አሉና መዘርዘር ጀመሩ። ኮንጎ ዲሞክራሲያዊት ሪፐብሊክ፣ ሱዳን በእነዚህ አገሮች ውስጥ ሁሉ የተሰማሩት የተባበሩት መንግስታት ድርጅት ጣልቃ ገብ ጦሮች ናቸው ከደቡብ ሱዳን በስተቀር። የደቡብ ሱዳኑ የአፍሪካ ኅብረትና የመንግስታቱ ድርጅት ጥምር ኃይል ነው። እናም ስሜቱ አፍሪካ ለሰላም ጥበቃ ዘመቻዎቿ የመንግስታቱን ድርጅት ደጅ ከምትጠና የራሷን ኃይል ማንቀሳቀስ እንድትችል ማድረግ ነው። ይህ ጦር በአምስት ብሪጌዶች የሚደራጅና በህብረቱ የሚታዘዝ እንደሆነ ተገልጿል። ከላይ የሰማችኋቸው ሻምበል ቴኒሰን በቅርቡ ደቡብ አፍሪካ ውስጥ አማኒ አፍሪካ ሁለት ተብሎ የተሰየመ የጦር ልምምድ ያደረገ ጋንታ ቃል አቀባይ ናቸው። ፈረንሳይና ሌሎችም አንዳንድ ሀገሮች አፍሪካ ውስጥ በቀጥታ ጣልቃ በመግባት ጉዳይ ላይ እምብዛም መናገር አይፈልጉም። አህጉሪቱ የራሷን ጠባቂዎች አሰናድታ ማቆም አለባት እኮ ይላሉ ተንታኞች። በሌላ በኩል ግን ይህ ሐሳብ የበረቱ ፈተናዎች መንገዱ ላይ የመጋረጣቸውን እውነት ያልተቀበለ እስካሁን አልተሰማም። ቀደም ሲልም የነበሩ አካባቢያዊ ጣልቃ ገብ እንቅስቃሴዎች ተመሳሳይ ማነቆዎችና እንቅፋቶችንም መጋፈጥ ነበረባቸዋል። ገንዘብ፣ ችግሩ ሁል ጊዜ ገንዘብ ነው። በጣም ውድ፣ ብዙ ጥሪት የሚጠይቅና የቴክኒክ ሥራ ነው። ስለዚህ ትልቁ ችግር የገንዘብ ችግር እንደሆነ ነው የሚቀጥለው። ይሁን እንጂ ልምምዱ በተቻለ መጠን ለእውነተኛ ዘመቻ በእጅጉ የተጠጋ እንዲሆን ተደርጎ የተዘጋጀ በመሆኑ ሐሳቡን ተግባራዊ ማድረግ ይቻላል። በአፍሪካ ሕብረት አባል አገሮች በራሳቸው የተነደፈው ስልትና ሙሉ ልምምድ ያረጋገጡት የሚቻል መሆኑን ነው። እንዲህ ዓይነቱ ተጠባባቂ ጦር ሊገጥመው የሚችል ሌላም ፈተና አለ ይላሉ። ደቡብ አፍሪካዊቱ ፕሪቶሪያ የሚገኘው የደህንነት ጥናቶች ኢንስቲትዩት ዳይሬክተር ጃኪ ሲሊየርስ በየሀገሩ የሚሰማሩት ወታደሮች እንደየሀገሩ ግንዛቤ ነፃ ወይም ገለልተኛ ተደርገው ላይወሰዱ ይችላሉ። አካባቢያዊ አገሮችን ካየን ለምሳሌ የሶማሊያውን አጋጣሚ ብንፈተሽ ኢትዮጵያና ኬንያ ብቻ ናቸው ጣልቃ ለመግባት እውነተኛ የፖለቲካ ዝግጁነት ያላቸው። አፍሪካ ደግሞ ከሰፈሩ ወጣ ካሉ ሀገሮች ጦር አንቀሳቅሶ ለማዝመት የሚያስችል አቅም የላትም። ለምሳሌ ከሩዋንዳ ጦር አንስቼ ምዕራብ አፍሪካ ልላክ ብትል አቅሜ ያጥራታል። ስለዚህ አንድ የማይቀር የሚመስለው ነገር ምንድን ነው? ወታደሮቹ የሚገኙት እዚያው አካባቢ አገሮች ነው የሚሆነው ካሉት ችግሮች ጋር ሁሉ ፍጹም ጥሩ አማራጭ ነው ባይባልም፣ ምንም ከማይኖር ግን እንዲህም ሆኖ ቢኖር ይሻላል። ለዚህ የአፍሪቃ ተወርዋሪ ጦር ወታደሮች ገንዘብና አማካሪዎችን ለመስጠት አስራ አንድ የአፍሪካ ሀገሮች ቃል ገብተዋል። ደቡብ አፍሪካ አንዷ ነች። ሌሎች አስር ሀገሮችም አስራ አንዱን እንደሚቀላቀሉ አስታውቀዋል።